በወሊድ ምክንያት በእናቶችና በህጻናት ላይ የሚደርሰውን ሞት ለመቀነስ የሚደረገውን ጥረት ያግዛል የተባለ ዘመናዊ ሆስፒታል አዲስ አበባ ውስጥ ተከፍቷል። ሆስፒታሉ ለእናቶች ምቹና የተሟላ አገልግሎት እንደሚሰጥም ተገልጿል። ፀሐይ ዳምጠው ዝርዝሩ ይዛለች። በክብር ዶክተር አበበች ጎበና ስም የተሰየመው የእናቶችና ህጻናት ሆስፒታል በወሊድ ምክንያት የሚደርሰውን የእናቶች ሞት በግማሽ እንደሚቀንስ የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ገልጿል። ለመሆኑ ሆስፒታሉን ልዩ የሚያደርጉት ምን ምን ይሆን? ዶክተር ዮሐንስ ለአሜሪካ ድምፅ አብራርቷል። እንደ አዲስ አበባ ከተማ ስናየው ለእናቶች አገልግሎት የሚሰጡ አልጋዎች በጠቅላላ ሲደመሩ ወደ አምስት መቶ ነው የሚደርሱት። ይሄ ሆስፒታል ብቻውን ከአራት መቶ በላይ አልጋ ያለው ሆስፒታል ነው። ሀያሺ ካሬ ላይ የተቀመጠ ሆስፒታል ነው። የራሳቸው የሆነ ድንገተኛ ክፍሉ አስራ ሶስት አልጋዎች ያሉት ምናልባትም እናት እንደመጣች መውለድ ትደርሳ ከሆነ ማዋለድ የሚቻልበትንም አቅም ያለው ድንገተኛ ክፍል ውስጥ ሁሉም ዋንስቶ ፕሮዳክት ሾፒንግ ነው። ምንም ፋርማሲም፣ ላቦራቶሪም፣ አልትራሳውንድ ቢያስፈልግ ሁሉንም አገልግሎት ሊያገኙበት የሚችል ክፍሎቹ ደግሞ እያንዳንዳቸው የራሳቸው የሆነ ፕራይቬሲ ያላቸው ከሌሎቹ ሆስፒታል የሚለየው ይሄ የአስራ ስድስቱ ማዋለጃ አልጋዎች እዛው ላይ ተኝተው ነው ሰዓታቸው፣ ምጣቸው ደርሶ ሊወልዱ ሲሉ እዛው ላይ የሚወልዱበት ነው። የሰጠውም አገልግሎት የተሻለ ነው። ኦፕሬሽን የሚያስፈልጋት እናት ብትኖር እዛው ፍሎር ላይ ያለ የኦፕሬሽን ቲያትር ማለት የኦፕሬሽን የምንለው ሰባት ኦፕሬሽን በአንድ የመስራት የሚያስችል አቅም ነው። ይህም እንደ ከተማም እንደ ሀገርም ስናይ ከዛ በላይ ያላቸው የኦፕሬሽን ክፍሎች አሉ። ግን ለእናቶች ብቻ ተብሎ ዴዲኬት የተደረገ ሰባት የኦፕሬሽን ክፍል ያለው ሆስፒታል በከተማም እንደ ሀገርም አስር ለጽኑ ህሙማን ሊሆን የሚችል የመተንፈሻ አካል ሜካኒካል ቬንቲሌተር የተዘጋጀለት ልዩ ሆስፒታል ነው። በተለይ በመንግስት ሆስፒታሎች ውስጥ በአልጋ ቁጥር ማነስና በተገልጋዮች መብዛት ምክንያት እናቶች ለብርቱ ችግሮች እና አበበች ጎበና ሆስፒታል ሲገነባ በየሆስፒታሉ የሚታዩ ችግሮች ተጠንተው መሆኑን ዶክተር ዮሐንስ ገልጿል። እንግዲህ በአገልግሎት ጥራት ምክንያት አገልግሎቱን ተደራሽ ከማድረግ አኳያ የሚመጡ ሞቶች ይከሰታል። ይሄ ሆስፒታል በዚህ አቅም መገንባቱ የከተማችንን አልጋ መጠን አንደኛ በእጥፍ ያሳድገዋል። ሁለተኛ እነዚ ሆስፒታሎች ላይ ይኖር የነበረውን ጫና ስለሚቀንስ ወደዚህ ሆስፒታል ስለሚያደርግ እዚህ የምንሰጠው አገልግሎት ለዚህ ለሚጠቀመው ማህበረሰብ ብቻ ሳይሆን ያው በአጋጣሚ አብዛኞቹ ነባር ሆስፒታሎቹ በከተማውን ምርት ላይ የሚገኙ ከመሆኑ ጋር ተያይዞ ሰዎች እንግዲህ አንድ ልጇ የታፈነና ከዚህ ተነስታ እዛ እስከ ደርስ ድረስ የሚፈልጀውን ጊዜና ሰዓት እናውቃለን። ስለዚህ ልጁ በሰላም የመወለድ እንትኑን እያቀነሱ ስለዚህ በዚህ አካባቢ የሚኖሩ በጣም በርካታ የሆነ የህብረተሰብ ክፍል አለ። በጣም በርካታ የጋራ መኖሪያ ቤቶች አሉ። ስለዚህ የዛን ህብረተሰብ የከተማውን ሆስፒታል ያሉትን ጫና ወደዚህ ሲቀንስ እነዛ ሆስፒታሎች ጫና ይቀንስላቸዋል። ስለዚ ጥራት ያለው አገልግሎት እንዲሰጡ እድል ያመቻችላቸው ከዛ ጋር ተያይዞ ይሄ ከወሊድ ጋር ተያይዞ በጽኑ የሚታመሙ እናቶች ተገቢውንና አፋጣኝ ሕክምና ከተደረገላቸው ከሞት እነሱ መታደግ ስለሚችል መመለስ ይቻላል። የእናቶችን ሞት ቶሎ ሕክምናውን መስጠት ከቻለን መመለስ ስለሚችል ከዛ ጋር ተያይዞ ይሄ እንደ ከተማም እንደ ሀገርም ትልቅ አቅም ነው የሚሆነው። አራስ ህጻናት እንደተወለዱ ሊቆዩ የሚችሉበት ሙቀት ያለው ማቆያ ወይም ኢንኩቤተር አለመኖር የጎላ ችግር መሆኑን ዶክተር ዮሐንስ አመልክተው እጥረቱ በተለይ በመንግስት ሆስፒታሎች ውስጥ የጎላ መሆኑን ተናግሯል። ቁጥሩ ያነሰ ቢሆንም ሆስፒታሉ ውስጥ አገልግሎቱ መገኘት ተስፋ የሚሰጥ መሆኑን የአራስ ህጻናት ሐኪም ነርስ ሞላልኝ ወሰን አመልክቷል። ጨቅላ ህጻናት ሲወለዱ የእርግዝና ጊዜያቸውን ሳይጨርሱ ወይም ደግሞ ዘጠኝ ወር ሳይሞላቸው ስምንት ወይም በሰባት ወር እና ከዛ በታች ሊወለዱ ይችላሉ። ኪሏቸው ሁለት ነጥብ አምስት እና ከዛ በላይ ሳይሞላቸው ሊወለዱ ይችላሉ። አንድ ነጥብ አምስት አንድ ኪሎ እና ሆነው ሊወለዱ ይችላሉ። ስለዚህ እነዚህ ህፃናት ከእናታቸው ማህፀን ውስጥ ማግኘት የነበረባቸውን እድገት ሳይጨርሱ ስለሚወለዱ፣ እንዲሁም ደግሞ ሙቀት መቋቋም የውጭኛውን የአየር ሁኔታ መቋቋም ስለማይችሉ ራሱን የቻለ ለጨቅላ ህጻናት የተሰራ ኢንኩቤተር አለ። አሁን በአሁኑ ሰዓት ይሄ የጨቅላ ህጻናት ኢንኩቤተር ውስን ቦታ ላይ ነው የሚገኘው። ብዙ የመንግስት ሆስፒታል ውስጥ ላይ አይገኝም። በፊት የገቡትም ተበላሽቶሉት እና እዚህ አሁን አባዮስ ጎበና ሆስፒታል ውስጥ አሁን በአሁኑ ሰዓት አስር የሚደርሱ የኢንኩቤተሮች አሉ። ስለዚህ አሁን እንደ ከተማ በአዲስ አበባ ውስጥ አብዛኛውን ጊዜ ከግድ ሆስፒታል የሚገኙት ብዙዎቹ እዚህ የአባዮስ ጎበና ሆስፒታል ውስጥ የሚሰጡ የጨቅላ ህጻናት ህክምና ሙሉ በሙሉ ነጻ ሆስፒታሉ የተሰራበት አካባቢና በአቅራቢያም ሌላ ሆስፒታል ባለመኖሩ ሚጥ ላይ ያሉ እናቶች ይዞ ወደ መሀል ከተማ ማጓጓዝም ሌላ ችግር እንደነበር የአካባቢ ነዋሪ የሆኑት አቶ ቶላ ከተማ ገልጿል። እዚህ ተወልደን እዚህ አደግን ሰዎች ነን እዚህ ወደ ተሸክሞ የሚሄደው አልጋ ተሸክሞ ወደ ጋንዲ፣ ወደ ጥቁር አንበሳ፣ ወደ የካቲት አስራ ሁለት ሰው ሲደበደብ ደግሞ ወደ ምኒልክ ነበር የሚሄደው። በአዲስ አበባ ከተማ ውስጥ ለነዋሪዎች በቂ የሆነ የሕክምና አገልግሎት መስጫ ተቋም እንደሌለ በሆስፒታሉ ምረቃ ስነ ስርአት ላይ የተገኙት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበበ ተናግረዋል። በተለይ ደግሞ ለእናቶችና ህጻናት በቂ ሆስፒታልና የሕክምና አገልግሎት መስጫ ባለመኖር ምክንያት ብዙ እናቶች ለእንግልትና ለሞት እንደምዳረገው ገልጸው ይህንና ሌሎች የጤና አገልግሎቶችን በማሻሻል ከተማይቱን የጤና ቱሪዝም ማዕከል ለማድረግ አስተዳደሩ እየሰራ መሆኑን አመልክቷል። የጋንዲ የእናቶችና ህፃናት ሆስፒታልንም የምናድስና የምናዘምን መሆኑን ላረጋግጠላችሁ ወዳል። የዛሬው በአይነቱና በአገልግሎቱ በስፋቱ ልዩ እና የመጀመሪያ የሆነውን የእናቶችና ህጻናት ሆስፒታል ለጤናው ሴክተር የሰጠነውን ከፍተኛ ትኩረት በዘርፉ የተያዙትንም ግቦች ለማሳካት ያለንን ቁርጠኝነት በእጅጉ የሚያሳይ ነው። ከዚህም አልፎ ኢትዮጵያ በሽተኞችን ወደ ውጪ መላክን እንድታስቀርና አዲስ አበባ የጤና ቱሪዝም ማዕከል እንድትሆን ጠንክረን የምንሰራ መሆኑን ላረጋግጠላችሁ። አበበች ጎበና ሆስፒታል የእናቶችና የህፃናት የህጻናት ጤና አገልግሎትን በእጥፍ እንደሚያሳድግ ምክትል ከንቲባው አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ